ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ። ለዛሬ ከሚሰሙት መሰናዶዎች መካከል ኢትዮጵያ ብራዊ ንብረት ጽፈት የምስክር ወረቀት ሰጥቶኛል። እንደገና የባህር ዳር አሳ ምርምር ኢንስቲቱት በውሃው ላይ በአሳዎች ላይ ምንም አይነት ጉዳት እንደሚያደርስ አረጋግጦታል። የሚያጠፋ አይደለም። ቅጠሎቹ ትንሽ ጠቆር ጠቆር ከማለት በሳይንሳዊ ዘዴ ሪፖርቱ የተጠናከረ አለንና ከዛ ውጭ የሚያጠፋ አይነት ሆኖ አልተገኘም። በጣና ሐይቅ ላይ የተንሰራፈውን አረም ማጥፊያ መድኃኒት መቀመማቸውን ያስታውቁት መርጌታ በላይ አዳሙና የደብረ ማርቆስ ዩኒቨርሲቲ የምርምርና ማህበረሰብ አገልግሎት ምክትል ፕሬዚደንት ሲስተር ገነት ደጉን ነው። በተከታታይ እየሰማናቸው ሙሉ ዘገባው በምሽቱ ይደመጣል። ሽ ወለድሽ እንዴት ሆንሽ ነው እንጂ ትምህርት ላይ ሴት ስቶን መማርህን እንደ ጊዜ ማባከን ቁጥሩ ናርዶስ ግርማ ትባላለች። የወሎ ዩኒቨርሲቲ ዘንድሮ ካስመረቃቸው የሕክምና ባለሙያዎች ከሴቶች በከፍተኛ ውጤት ተሸላሚ ሆናለች። ለስኬት የበቃችበትን ጉዞ የሚያስቀኝ መሰናዶ ቆየት ብሎ ይሰማል። ተጨማሪ ጉዳዮችም ተካተዋል። ሀብታሙ ዘዩም የዕለቱን መሰናዶ እመራለሁ። ኤልያስ አስማረ ምህንድስናውን ያከናውናል። የደንገረመው ደግሞ አስከትላ አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ። ሀብታሙ በድጋሚ እንደምናምሽታችኋል። ህዝባዊ ወያነ ሀርነት ትግራይ በፌዴራል የህዝብ ተወካዮች ምክር ቤት እና ፌዴሬሽን ምክር ቤት የሚገኙ አባላቱ ከዛሬው እለት ጀምሮ እንደሚለቁ አስታወቀ። የፓርቲው ስራ አስፈጻሚ አባል አቶ ጌታቸው ረዳ እንደገለጹት ፓርቲያቸው ከዛሬ እለት ጀምሮ በፌዴራል ደረጃ ህጋዊ መንግስት የለም ብሎ ስለሚያምን በሹመት በፌዴራል መንግስት የሚገኙ የህወሓት አባላትም እንደሚለቁ ገልጸዋል። የትግራይ ክልል ከአሁን በኋላ ሀገራዊ ከሆኑ ለህብረተሰብ ማህበራዊና ኢኮኖሚያዊ ጥቅም ከሚሰጡ የፍትህ ተቋማት ጋር ብቻ ነው ግንኙነት የሚኖረው ሲሉም ጨምረው አስታውቋል። ዘገባውን ያደረሰን ሙልጌታ ጽበሀ ነው። በሌላ በኩል አፈ ጉባኤ አደም ፋራህ እንደሚሉት ሰኔ 3 ቀን 2012 ዓ.ም የህዝብ ተወካዮች ምክር ቤት ህገ መንግስታዊ ሂደቱን በጠበቀ መልኩ ምርጫውን አራዝሟል። ሆኖም ለህገ መንግስቱ ተገዢ ያልሆኑና ሰላም የማይፈልጉ ቡድኖች ህዝቡን የማወናበድ ስራ እየሰሩ ይገኛሉ ነው ያሉት። ከእነዚህ ውስጥ አንዱ የትግራይ ክልል መሆኑን የገለጹት አቶ አደም ፋራህ በእስካሁኑ እንቅስቃሴ ክልሉ ህገ መንግስቱን አደጋ ላይ ጥሏል ብለዋል። ምርጫ ማስፈ የሚፈጸም የምርጫ ቦርድ ስራ ሆኖ ሳለ ኢ ህገ መንግስታዊ በሆነ መልኩ ምርጫ ቦርድ በማቋቋም አግላይ በሆነ መንገድ ምርጫ አካሂዷል፣ ነው ያሉት። አካሄዱ በግልጽ የህገ መንግስቱን ድንጋጌ የሚጥስና ክልሉም ህገ መንግስታዊ ስርዓቱን አደጋ ላይ እንደጣለ ይቆጠራል ብለዋል። ክልሉ ይህን ድርጊት ፈጽሞ በመገኘቱ ህገ መንግስታዊ እርምጃ ሊያስወስድ የሚችል በቂ የህገ መንግስት መሰረት እንዳለም አመላክተዋል። ከነዚህ እርምጃዎች መካከል ህግ አውጭውንና ህግ አስፈጻሚውን ማገድ የሚያስችል ህገ መንግስታዊ አካሄድ አንዱ መሆኑንም ጠቁመዋል። ቀጥሎም ለፌዴራል መንግስት ተጠሪ የሆነ ጊዜያዊ መንግስት ማቋቋምና የፌዴራል የጸጥታ አካላትን በማሰማራት ህገ መንግስቱን አደጋ ላይ የጣለውን ድርጊት መቆጣጠር ሌላው መሆኑንም ይገልጻሉ። አፈ ጉባኤው አያይዘውም ከዚህ በኋላ ህዝቡም ሆነ በየደረጃው ያሉ ምክር ቤቶች የሐሰት ፕሮፓጋንዳ ለሚነዙ ቡድኖች ጆሯቸውን ሳይሰጡ መደበኛ ስራቸውን አጠናክረው የሚቀጥሉ ይሆናል ብለዋል። እነዚህ ቡድኖች ለጥፋት መንገዳቸው ያመቻቸው ዘንድ በየአካባቢው ያሉ ምክር ቤቶችን ሊጠቀሙ እንደሚችሉም ይገልጻሉ። በመሆኑም በየአካባቢው ያሉ ምክር ቤቶች እንደተለመደው አስፈጻሚውን አካል የመቆጣጠርና የመከታተል ስራቸውን መቀጠል እንዳለባቸውም አሳስበዋል። ይህ ቡድን አጠቃላይ ሀገራዊ ሁኔታውን አህዳዊ የማስመሰል እንቅስቃሴ ይስተዋልበታል የሚሉት አፈ ጉባኤው እንደውም አህዳዊነት ከለውጡ በፊት ነበረ ብለዋል። ከለውጡ በፊት በየአካባቢው ህገ መንግስቱና የፌዴራል ስርዓቱን ተግባራዊ ከማድረግ አኳያ ሰፋፊ ክፍተቶች ይታዩ ነበርም ብለዋል። በየክልሉ የሞግዚት አስተዳደሮች ተመድበው ይሰሩ እንደነበረ የሚያስታውሱት አቶ አደም ከለውጡ ወዲህ በእነዚህ ጉዳዮች ላይ መሰረታዊ ለውጦች እየታዩ ነው ሲሉም ተናግረዋል። የሱዳን መንግስትና የአማጽያን ንቅናቄዎች በደቡብ ሱዳን መዲና ጁባ ላይ ባለፈው ሳምንት ማብቂያ የሰላም ስምምነት በመፈራረማቸው በሱዳንና በዓለም ዙሪያ የደስታ ስሜት መፍጠሩ ታውቋል። ስምምነቱ በመሸምገል ተግባር የደቡብ ሱዳን ፕሬዝዳንት ሳልቫኪር፣ ጠቅላይ ሚኒስትር አብይ ትልቅ ሚና እንደነበራቸው ተናግረዋል። የተባበሩት መንግስታት ድርጅት የአውሮፓ ህብረትና ሶስቱ የሚባሉት ኖርዌይ፣ ብሪታንያና ዩናይትድ ስቴትስ የሰላሙን ስምምነት አሞግሰዋል። የሱዳን ህዝባዊ ሐርነት ንቅናቄ የተባለው ንቅናቄ መሪ አብዱል አዚዝ ሂሉ ግን ስምምነቱን አልፈረሙም። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ስምምነቱ የስልጣን ጉዳይ ሳይሆን ጥይቶችን በልማት ለመተካት የሚያስችል አዲስ ምዕራፍ ለመክፈት ነው ሲሉ ተናግረዋል። የኡጋንዳ የጤና ባለስልጣናት በገለጹት መሰረት ዓለም አቀፉ የኮሮና ቫይረስ ወረርሽኝ ከገባበት ጊዜ አንስቶ ደም የሚለግሱ ሰዎች እየቀነሱ በመሄዳቸው እንዲሁም ትምህርት ቤቶች በመዘጋታቸው የደም አቅርቦት ክፉኛ ቀንሷል ይላሉ። ይህም ከባድ ጉዳት እንደሚያደርስ ተገልጿል። በምስራቅ አፍሪካዊቱ ሀገር ደም በብዛት የሚለግሱት የሁለተኛ ደረጃ ትምህርት ቤት ተማሪዎች እንደሆኑ የተነገረ ሲሆን ነገር ግን ትምህርት ቤቶች ካለፈው መጋቢት ወር አንስቶ እንደተዘጉ ተገልጿል። ደም ለጋሾችን በማስተባበር ተግባር የሀገሪቱን ባለስልጣናት የሚረዳው የኡጋንዳ ቀይ መስቀል ደም ለጋሾችን ለመመልመል ከባድ መሆኑን ሲያስረዳ አንዳንድ ሰዎች ተገቢ ምግብ ስለማያገኙ የሰውነታቸው የደም መጠን በጣም ዝቅተኛ ነው ይላል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀን የጋቢና ፕሮግራሞች ጋር አብራችሁ ታመሹ ዘንድ እጋብዛለሁ። ደንገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። የማኅበራዊ ገጾቻችን ወዳጆች በመሆን አዳዲስና ትኩስ መረጃዎችን እንድታገኙ ይሁን። ወደ ቀዳሚ ጉዳይ እንሻገር። ግዙፉ የኢትዮጵያ ሐይቅ ጣና በመጤ አረም ምክንያት በህልውናው ላይ አደጋ ተጋርጦበታል። እንቦጭ የተባለው ይህ አረም 50 ሺህ ሄክታር የሚሆነውን የሐይቁን ክፍል የወረረ ሲሆን የአካባቢው ነዋሪዎችና በጎ ፈቃደኞች ሐይቁን ከአረም ነጻ ለመውጣት በጉልበትና በማሽኖች እየታገዙ ጥረታቸውን ቀጥለዋል። ከዚህ ባሻገር ደግሞ በግል ምርምር በማድረግ መፍትሄ ያሉትን ይዘው ብቅ ብቅ የሚሉትንም እያየን ነው። የእጸ ሕይወት እጽዋት ማዕከል ኃላፊ የሆኑት መርጌታ በላይ አዳሙ አንዱ ናቸው። እሳቸው የቀመሙት መድኃኒት አረሙን ለማጥፋት አቅም እንዳለውና በሚመለከታቸው አካላት እውቅናና ምስክርነት እንደተቸረውም ተናግረዋል። የደብረ ማርቆስ ዩኒቨርሲቲ የምርምርና ማህበረሰብ አገልግሎት ምክትል ፕሬዚደንት ሲስተር ገነት ደጉ በበኩላቸው መድኃኒቱን ለመመርመር የተቋቋመው አምስት አባላት ያሉት ኮሚቴ ውጤታማ ምላሽ እንዳላገኘ ለአሜሪካ ድምፅ ተናግረዋል። በጉዳዩ ላይ አስቴር ምስጋናው ያሰናዳችው ሰፋ ያለ ዘገባ እንደሚከተለው ይደመጣል። መርጌታ በላይ አዳሙ የእፀ ሕይወት እጽዋት ምርምር ማዕከል ባለቤት ናቸው። ባለፈው ዓመት በጣና ሐይቅ ላይ የተከሰተውን የእንቦጭ አረም የሚያጠፋ ባህላዊ መድኃኒት አለይ በማለት ወደ ተለያዩ የመንግስት ተቋማት እንዳመሩ እና ብዙም ተሰሚነት እንዳላገኙ ይናገራሉ። ለሁሉም ተቋማት ጉዳዩን አቅርቤ ነበረ። በሩን ምንም የከፈተልኝ አካልም አላገኘውን። እስከዛ ሄጄ ቆምኩኝ። ተስፋ ባለመቁረጥ ወደ ተለያዩ ተቋማት እየሄዱና የምርምር ውጤቱን እያሳዩ አንዳንዶቹም የእውቅና የምስክር ወረቀት እንደሰጧቸው መርጌታ በላይ ያስረዳሉ። ኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የምስክር ወረቀት ሰጥቶኛል። እንደገና የባህር ዳር አሳ ምርምር ኢንስቲትዩት በውሀው ላይ በአሳዎች ላይ ምንም አይነት ጉዳት እንደሚያደርስ አረጋግጦታል። የባህር ዳር ዩኒቨርሲቲ በተግባር አይተው መድረኩን አረጋግጠዋል። ከዚያ አልፎ ራሴ ራሴ ተመራማሪው ራሱ ሰርቻለው። ለምርምር ውጤታቸው እውቅና እንደሰጡ ከተገለጹ ተቋማት አንዱ የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት ነው። የጽሕፈት ቤቱ የፓተንት ክፍል ቡድን መሪ አቶ ጌታቸው ጣፋ የሚከተለውን አስተያየት ሰጥተዋል። አነስተኛ ፈጠራ በሚል ለሳቸውም የሰጠናቸው ከረቋ እጽዋት የሚዘጋጅ የእምቦጭ አረም ማጥፊያ መድኃኒት ነው የሚለው በኢትዮጵያ ደረጃ አዲስነቱ እናረጋግጠን ማለት ያው ቼክ የምናደርግባቸው ዘዴዎች ያለ እዛ መሰረት ሰጠናቸዋል። ግን እሳቸው እንዳሉት በሀያ አራት ሰዓት በምናምን የሚለው ሳይሆን ሰባት ቀን እንደዚህ ተደርጎ እንትኖቹም ገላቸዋል የሚለው የሪሰርች ዘዴን የተከተለውን ዘዴ ፋይል ውስጥ ዶክመንት ውስጥ ያያል። ሚስ ሰውዬ ያረኩባቸው ከባህር ዳር ቴክኖሎጂ ኢንስቲትዩት ጋር ምናምን ሰራው ስላለ ምርምሩ የተሰራበት ቦታ ሄደን ቼክ እናደርግ ሀደንድ ማግኘት ማለት ወይም ይን ለመብት ማግኘት ሰውየው በቀጥታ ወደ ስራ ይገባሉ ማለት ሳይሆን፣ ከኛ በኋላ ይሄንን ቼክ የሚያደርገዋል። ፈጠራውን ተግባር ላይ ለማዋል ወደ መድኃኒት ቁጥጥር ባለስልጣን ወደዛ ነው የሚሄዱት። እነሱ ናቸው ያንን አረጋግጦ ፈቃድ የሚሰጧቸው። ውህዱ ምንድን ነው? ከምን ከምን ነው የተሰራ? ይሄንን ማወቅ አለብን። ሲሉ ማሳየት ፈቃደኛ አልሆኑም። ሰውዬው የባለቤትነት መብቱ ስለተጠበቀ ሚስጥርነት ስለሌለው ከዚህ በኋላ ማንዲ ነግራቸው ምንም ችግር የለም። በአማራ ክልል ግብርና ቢሮ የባህር ዳር አሳ ምርምር ዘርፍ አስተባባሪ ዶክተር አላዩ ያለው የባህል መድኃኒቱ በአሳዎች ላይ ለጊዜው ምንም አይነት የጎንዮሽ ጉዳት እንዳላሳየ ይናገራሉ። በክልሉ ግብርና ምርምር ኢንስቲትዩት ትዕዛዝ ነው የመጡት። ሶስቴም መድኃኒቱ ሰጠናቸው። በጊዜው ምንም ጉዳት አልደረሰባቸውም በአሳዎቹ ላይ ይሄን አረጋግጠን ሪፖርቱንም መለሳቸው ሰጠናል ለሚመለከተው አካልም አሳውቀናል። ስጋው ላይ ምን ችግር አለ? በሪፕሮዳክሽን ላይ ለወደፊት ምን ችግር አለ? ምን ምን የሚሉ ረዘም ያሉ እንትሮች የሚጠይቁ ነገሮች ሊኖሩ ይችላሉ። በህይወታቸው ላይ ግን አንድ አሳ እንኳን አልሞ የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት የኬሚካል ምህንድስና መምህርና የሶስተኛ ዲግሪ ምርምራቸውን በእምቦጭ ላይ ያደረጉት ወይዘሮ ፍትፍት የመለሰ በባህላዊ መድኃኒቱ ላይ ምርምር እንዳደረጉ ይናገራሉ። መድኃኒቱ እምቦጩን እንዳደረቀውም ይናገራሉ። ውህዱ ከምን ከምን እንደተሰራ ግን መርጌታው መ መናገር አልፈለጉም ብለዋል ተመራማሪዋ። እኔ የታዘዝኩት ባለቀይ ነው። በባህር ዳር ሚኒስተር ቴክኖሎጂ ሳይንቲፊክ ዳይሬክተር ነው። በግሌ አይደለም እየሰራሁ የረዳኋቸው ያለ ተቋሙ ያውቀዋል። በተቋሙ ነው የታዘዝኩት። ከዛ በኋላ እንዲያመጡ አደረግኩ። በራሴ ፖንድ ማለት ነው። ሁለት መቶ ሊትር የሚይዝ ፖንዶች አሉኝ። ራሴ የሚሰራበት ማለት ነው። እዛ ላይ የተወሰነ ቁጥር ያላቸው እንቦጮችን ጨምሬ እንዲረጩ ተደረገ። ሲረጩ ባጃው ቀዱና፣ እኔ ሌላ ነገር እንዳይመስላችሁ ኬሚካል እንዳይመስላችሁ፣ ግን ከጠጡ በኋላ የእሳቸውን ትራፊ ነው እንቦጭ። ስለዚህ ጠዋቱ ሁለት ሰዓት ተረጨ እስከ አስራ አንድ ሰዓት እያየሁት እየጠወለገ እየጠወለገ ሙሉ ለሙሉ አልደረቀ ነበር። ጠዋት ሀያ አራት ሰዓት ሲሆኑ ማለት ሰባ ፐርሰንቱ ደርቆ ምንም ነገር የቀረው ነገር የለም። ሰላሳ ፐርሰንት ግን አልፎ አልፎ ከላይ ቅጠሉ አይደለም ግን እንደዚህ ቦድሉ ስታዩ አላ ለምለም እንዳለ ሳይ መርጌታ ሙሉ ለሙሉ አላጠፋውም። ይንጡና እንደገና ይርጩ። ሁለተኛ ተረጨ ሙሉ ለሙሉ አደረቅ። ከዛ አንድ ምርምር አንዴ አይደለም ሶስቴ ነው ቼክ መደረግ ያለበት። መርጌታ ድጋሚ ይርጩት ስላቸው ያለውን በሙሉ አውጥቼ አዲስ አትክልት አዲስ እምቦጭ ጨምሬ ለሁለተኛ ጊዜ ረጩ። አሁንም ለሁለተኛ ጊዜ ዘ ሰይም ትሬንድ። ለሶስተኛ ጊዜ ደግሞ እኔ እስከዛ ድረስ ባይኔ ብቻ ነው ማለት፣ እኔ ስለ ሁሉ አላውቅም። ለሶስተኛ ጊዜ ረጩት። ሲረጩት አሁንም በ24 ሰዓት እስከ 7 ፐርሰንት የሚያደርገው ሁለተኛ ሲደግም ደረቀ ቅጠሉን ነው የሚያደርገው፣ ግንዱን ጀበር ነው ግንዱን ቅጠሉን፣ ስሩን፣ እንክትን የሚያደርገው በቃ ሶስቴ ቼክ ማድረግ ማድረቁን ሀሳዎችን አፌክት እንዳላደረገ ባይኔ ይቻለሁ። ነገር ግን አስረዋለሁ። በውስጡ ምን እንዳለ ፈትሽ ይቃል። ሰውየው ፈቃደኛ ከሆኑ እጽዋቱን አብረን ለቅመን አብረን አዘጋጅተን ደረቅን በደረቅ እንደገና የውህዳቸውን በውህድ አድርገን እንደገና ቼክ መደረግ መቻል አለበት። ምስክርነቱን ጎዶሎ ያደረገው ውህዱን ከምን እንደሚሰራ አለማወቁ እኔ አላወቁ። ውህዱን ቢያሳዩን አብረን ብናዘጋጀው ቼክ ብናደርገው ኢንተርናሽናል የሆነ ፓተንት ራይት ያገኙ ነበር። የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ዶክተር ሰይፎ አድማሱ በበኩላቸው መድኃኒቱን ውጤታማ ነው ለማለት ጊዜና ብዙ ምርምር ያስፈልገዋል ብለዋል። ችን ብቻ መሰረት አድርጎ በጣም ውጤት እናመጣ ውጤት እንዳለው ተገልጾ ከሆነ እኔ ያን ስህተት ነው። ዩኒቨርሲቲው እንዳጸደቀ አድርጎ የመውሰድ ነገር አለና ይሄ ለእኔ ትክክል አይደለም። ውል ይዘን የእሳቸው ያገኙት ውጤት የእኛ እንደማናደርገው የራሳቸው እንደሆነ በሁለተኛው በሶስተኛ ዲግሪ ተማሪዎችን ይዘን የበለጠ ጥናት ሰርተን ውጤቱ ማሳየት አለብን በሚል ተማምነን ውል ያዘጋጀት ባለንበት ኮቪድ መጣ። ፖሊሲ ሲመጣ እሳቸው ወደ አዲስ አበባ ሄዱ። ለመገናኘት ሞክረን ነበር፣ በስልክ በኢሜይል ልከልላቸው አይኔ፣ አዲስ አበባ ከሌላ ተቋም ጋር ለመስራት እየሞከርኩ ነው ስመለስ እንግዲህ ከእናንተ ጋር እምሰራለሁ የሚል መልስ ነበር ሲሰጡ የነበረውን። ከወይዘሮ ፍስቴ ጋር በነበረኝ ቆይታ ደግሞ አንድም ጥናት ሶስት ጊዜ መሞከር አለበት የሚለውን ሶስት ጊዜ ነው የሞከርኩት ነው ያሉት። ትንሽዬ ልንለው እንችላለን ያየ ነው ምንድን ነው ሲደርቅ ብቻ ነው ያየ ነው ውስጥ ያለው ይዘት ምንድን ነው? ሌላ ተጽእኖ ሌሎች ነገሮች ላይ ሊያመጣ ይችላሉ ወይ? በምን ዶዝና በምን መጠን ነው መጨመር፣ በተለያየ መጠን መሞከር አለበት። በመረጌታውን የሰጠ ነው። የእናንተ ስጋት እምቦጩን ቢያደርቀውም ከብዝሃ ሕይወት ጋር ያለውን የሚያመጣውን የጎንዮሽ ጉዳት በማየት ነው። ግን አሁን አሳ ምርምር ላይ ሄጄ ነበረ እና ምንም አይነት የጎንዮሽ ጉዳት አላሳየም በአሳዎች ላይ ብሎ የምርምር ውጤቱን ሰጥቷል። አሳ ምርምር በምን በምን ያህል መጠን ነው ጥልቅ ምርምር ተካሂዱ ነው ወይ? አንድ ምርምር ግን ውጤታማ ነው ለማለት ምን ያህል ጊዜ ይወስዳል? እያልኩሻለት አያጠፋም። የማይጠቅም ነገር ነው ማለትም አልችሉም። ያንንም እያልኩም አይደለም። ግን ገና ነው ነው። የተለያዩ ምርምሮች ውጤቶችን ማለፍ አለበት። እንቦጭን ለማጥፋት በመንግስት የተቋቋመው የጣና ሐይቅና ሌሎች የውሃ አካላት ልማትና ጥበቃ መስሪያ ቤት ኃላፊ ዶክተር አያሌው ወንዴ ደግሞ የመርጌታውን ምርምር ውጤት የሚከታተል የምሁራን ስብስብ እንደነበር አስታውሰዋል። ከባህር ዳር ዩኒቨርሲቲ፣ ከአባይ ተፋሰስ፣ ከግብርና ቢሮ፣ ከአካባቢ ጥበቃና ከጣና ሐይቅና ሌሎች የውሃ አካላት ልማትና ጥበቃ መስሪያ ቤት የተውጣጣ ይኸው ቡድን የዛሬ ዓመት ገደማ ባደረገው ግምገማ መድኃኒቱ ውጤት እንዳላመጣ ገልጾ ነበር ይላሉ። በዚህም ኬሚካል ባዘጋጅ በመጠናት መሰረት የሙከራ ኩሬዎች በማዘጋጀት የጎንዮች ጉዳት አለመኖሩን መኖሩን በውሃ ጥራት ላይ ያለው ተጽዕኖ መኖር አለመኖሩን፣ ኬሚካል አረሙን ማጥፋት ያለው አቅም ደረጃ፣ እነዚህ ናቸው የተሞከሩ። ስለዚህ በዚህ ደረጃ ሪፖርቱ የሚያሳየው ምንድን ነው? በአሳዎች ላይ የከፋ ጉዳት ባያስከትልም ይላል፣ በቅጠለ ሰፋፊ ተክሎች፣ በጥቃቅን እንስሳት ላይ ጉዳት ማስከተሉን አረጋግጠዋል። በውሃው ጥራት ላይ ፓራሜትሮች አሉ። ፒኤች የሚባለውን ማውረዱን ሶስተኛ፣ አረሙ የመግደል አቅሙ አነስተኛ፣ አራተኛ ደግሞ ከወራት በኋላ እንደገና የማቆጥቆጥ ባህሪ ማሳየቱ። ይሄ ነው በደንብ በዝርዝር አመላክተዋል። ለመርጌታ በላይ የምርምር ውጤት እውቅና የሰጡትም ተቋማት ሳይሆኑ በተቋማት ውስጥ የሚሰሩ ግለሰቦች ናቸው ይላሉ ዶክተር አያሌ ወንዴ። ሌሎቹ አረጋግጠውላቸዋል የሚባል በርካታ ምሁራን አሉ። በኢትዮጵያ ውስጥ ምሁራን የራሳቸውን ፐርሴፕሽን፣ እኔ እንደ ተመራማሪ የራሴን አመለካከት የራሴን አመለካከት ማስቀመጥ ይችላል። ይሄን ያስቀመጥኩን አመለካከት ተቋማዊ ማድረግ አለብኝ። ባህር ዳር ዩኒቨርሲቲ በተቋም ደረጃ ከኛ ጋር ነው እየሰራ ያለው። ስለዚህ ከፖሊ የሰጠችው የራሷን እይታ ነው። ያን እይታዋን ወደ ተቋማዊ ያልቀየረችው አሳ ምርምርም አለ እዚህ አባል እኛ አባል ተቋማዊ ያላደረገው መጀመሪያ ሲሰጥ ያኛው ሌላኛው ተቋማዊ እስካልሆነ ድረስ በተቋም ደረጃ ግለጹ ብለን ደብዳቤ ጽፈናል። ይሄ ኮፒ ተደርጎላቸዋል። ምላሽ የሰጡ የለም። ምክንያቱም እርግጠኞች ስላልሆኑ ማለት ነው። የደብረ ማርቆስ ዩኒቨርሲቲ የምርምርና ማህበረሰብ አገልግሎት ምክትል ፕሬዚዳንት ሲስተር ገነት ደጉ እንደገለጹት ደግሞ መርጌታው እንቦጭን ያጠፋል ብለው ያመጡት ባህላዊ መድኃኒት ለመመርመር አምስት አባላት ያሉት ኮሚቴ ተቋቁሞ እንደነበር፣ የምርምር ውጤቱም ውጤታማ እንዳልሆነ በሪፖርት ማቅረባቸውን ይናገራሉ። ቦታው ላይ ድረስ ተሄዶ እንዲሞከር ባለሙያ ዋጋን ትራንስፖርት ሁሉ እናዘጋጅተን እሳቸውን ባሉበት ተሄደ። ማክሰኝት ላይ መድኃኒቱ እና በውጪው በፖንድ ላይ ተደርጎ ተሞከረ እና በሃያ አራት ሰዓት ነው የሚጠፋው ስላሉ ተጠብቆ ሌሊቱን በሙሉ አድሮ በመጋታው ነው እንግዲህ ሪዛልት የሚሰበሰበው ማለት ነው። ምርም የምርምር ውጤቱ ማለት ነው እና በዛን ሰዓት እሳቸው ሳያድሩ ውጤቱንም ሳያዩ በቦታው የሄደው ቲም ጥለው ወደ ባህር ዳር መጡ። በኋላ ቲሙ ተመልሰው ሪፖርት ጽፏል። ይህን ሶፍት ኮፒውም አለን ለሚፈልግ ሚዲያ ማቅረብ እንችላለን እና እሳቸው ጥለው መጡ፣ ባህር ዳር ስራ አለብኝ ብለው ማለት ነው። ከዛ በኋላ እንደ ተቋም በማመልከቻ ስለጠየቁን እንደ ተቋም የምርምር ውጤቱን ሪፖርት መጥተው ይውሰዱ ብለን በተደጋጋሚ ጊዜ ደወልንላቸው፣ ሊመጡ አልቻሉም። ተሻሽሎ ሊሆን ይችላል እንግዲህ ምርምራቸው፣ በዛን ሰዓት ግን በነበረው እኛ በሞከር ነው፣ ግን የሚያጠፋ አይደለም ቅጠሎቹ ትንሽ ጠቆር ጠቆር ከማለት በሳይንሳዊ ዘዴ ሪፖርቱ የተጠናከረ አለን እና ከዛ ውጭ የሚያጠፋ አይነት ሆኖ አልተገኘም። ሁለቱ የስራ ኃላፊዎች ለመርጌታ በላይ ያቀረቡት ጥሪም አለ። በቅርቡ የተሻሻለ የምርምር ውጤት ካላቸው የተቋሞቻቸው በሮች ክፍት ናቸው የሚል ነው። እድል አለን። አሁን ቢሆን ለመሞከር ዝግ አይደለም። አሁን ተገፋን ምናምን የሚሉ አካሎች ያለሁም ይምጡና ይሞክሩ። ግን ውጤታማ ካልሆነ ሀብታ እናፈስም ባለሙያ ተመድቦላቸው እነዛ አሁን የዘገቡት ሚዲያዎች ባሉበት ይሞከርና እውነተኛነቱ ይረጋገጥ ነው። በጣና ሐይቅ ላይ የተከሰተው የእምቦጭ አረብ ዘጠኝ ዓመታትን አስቆጥሯል። በመፍትሄው ላይ ግን አሁንም የተደረሰበት ድምዳሜ የለም። ባህላዊና ዘመናዊ አካሄዶችም ሳይታረቁ ቀጥለዋል። እምቦጭ በአሁኑ ሰዓት የሀገሪቱን ትልቅ ኃይል ዘጠኝ መቶ ሄክታር አካባቢ መሸፈኑን በቅርቡ እየወጡ ያሉ መረጃዎች አመላክተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። የወሎ ዩኒቨርሲቲ ለአራተኛ ጊዜ በሕክምና ሳይንስ ያሰለጥናቸውን ሰላሳ ሁለት ተማሪዎች በጠቅላላ ሐኪምነት ዘርፍ ከሰሞኑ አስመርቀዋል። ከዘንድሮ ተመራቂዎች መካከል ከሴቶች የላቀ ውጤት በማምጣት የተሸለመችው ደግሞ ናርዶስ ግርማ ናት። የወሎ ዘጋቢያችን መስፍን አድራጌ የወጣቷን የትምህርት ጉዞ ባጭሩ ተመልክቶታል። በምርቃን መድረኩ ደምቀው ከታዩ ተመራቂዎች አንዷ ናት የ27 ዓመቷ ናርዶስ ግርማ። ህይወትን መታደግ በሚጠይቀው የሙያ ዘርፍ ለመሰማራት ቃል ስትገባ በከፍተኛ ማዕረግ ያስመረቃትን ውጤት አስመዝግባ ነው። ሦስት ነጥብ ስድስት አራት በማምጣት አብረዋት ከተመረቁ እንስት ተማሪዎች በቀዳሚነት ከአጠቃላዩ ደግሞ አራተኛ ሆና ተሸልማለች። 2005 ዓ ም ላይ ከዲላ ዩኒቨርሲቲ በጤና መኮንንነት የተመረቀችው ወጣቷ ታታሪ ሁለት ዓመት አምባሰል ወረዳ ጎልቦ ጤና ጣቢያ አገልግላለች። ግን የእሱ ህልም ተሻጋሪ ነበርና ዳግም ከቀለም ጋር ልትቀልብ ከዕውቀት ጋር ልትተዋወቅ ወሎ ዩኒቨርሲቲን ተቀላቀለች። እናም ከአምስት ዓመት ከመንፈቅ በኋላ ዶክተር ተብላ ተመረቀች። ለእሷ ወገንን መርዳት ከምንም የሚቀድም ሰዋዊ ኃላፊነት ነው። ለዚያውም ጤናን ያህል ትልቅ ጸጋ መታደግ። እኔ በጣም ነበር የምፈልገው። ትምህርት ማለት በጣም ፈልጌው ነው የገባሁት፣ እና ስገባም በደንብ በቃ ተዘጋጀችበት። ፈልጌው ነው የገባሁት ያለኝን የምችለውን ሁሉ አድርጌ መንገዱ አልጋ ባልጋ ሆኖ ፈተናውን በድል ተወጣሁ አትልም። ሴትነትም ወጣትነትም የራሱ ተግዳሮት ነበረውና፣ መጀመሪያ ያኛውን ትምህርት ተማሪች ደግሞ ቀጥለሽ ያኛውን ትምህርት ትማሪያለሽ ወይ የሚያገኝሽ ሰው ገባሽ፣ ወለድሽ፣ እንዴት ሆንሽ ነው እንጂ ትምህርት ላይ ሴት ስትሆን መማርህን እንደ ጊዜ ማባከን የሚቆጥሩ ሰው አለ፣ አብዛኛው ማለት ነው። እንደዚህ አይነት ቻሌንጆች አሉ። እንደዚያ እንደዚህ አይነት ጥያቄዎችን አለመስማት እኔ የማደርገው አብዛኛው አለመስማት ነው። አላማዬስ ከሆነ ድረስ መማር ከሆነ አሁን ፕሮግራሜ መማር ነው። መጽሐፍም እንደ ልብ ላይኖር ይችላል። ላይብረሪዎች አንዳንድ ነገሮችን ላናገኝ እንችላለን። እና ያው ኢንተርኔት ይጠቀማለሁ። የመጽሐፍ ድረግ ሲኖር አንዳንድ ነገሮችን በደንብ ማየት ፈልግ ኢንተርኔት ውስጥ ገብቼ ቼ አረጋለሁ። የትናንቱ የቤተሰቧ ድጋፍ የዛሬዋ ናርዶስ ቀርጾ በማውጣት ትልቅ ሚና ነበረው። ወላጅ አባቷ ግርማ ሀሰንና እናቷ ብርሃን አያሌው ብዙ ጊዜ ሴት ልጆች የቤት ስራ ተጽዕኖ ይኖርባቸዋል፣ ወንዶች ደግሞ ብዙ ጊዜ ነጻ ስለሚሆኑ በትምህርታቸው የተሻለ እንትን ያገኛሉ። እኛ ቤት ግን እንደዛ የተወደደ ናቸው። ስራ መስራት ካለባቸው ወንዶቹም ስራ ይሰራሉ፣ ሴቶቹም ስራ ይሰራሉ። ማጥናት ሲኖርባቸው ደግሞ ሁሉም ፊትምርት ጊዜያቸው ሁልጊዜ ይሄዳል ይፈጃሉ። ስለዚህ አሁን በቤት ውስጥ በሁለቱም መልኩ ነው ጠንክረው እንዲያርጉ ተደርጎ ነው። ልጄ የተወለደችውም ያደገችውም በጣም ትንሽ ከተማ ውስጥ ነው። ወረባቦ ይባላል። ስቲማ ከተማ ነው። በጣም ትሁትና በጣም ስነስርዓት ያላት ልጅ ነች። ሁልጊዜ አስተዋይ ናት። ቅድሚያ የምትሰጠው ለትምህርቷ ነው ከምንም በላይ ሁሌም ማለት ነው። ያን ደግሞ እኛ እናበረታታለን። በቃ ሁሌ ሴት ልጅ ጠንካራ በሆነች ቁጥር ውጤታማ እንደምት ተጠምቶን ስለምናቅ ልጅቷ ሁሌም እንድትበረታ እናግዛለን፣ እንረዳለን። እንደነገሩን ወረባቦ ቢስቲም አካባቢ ገጠር ቀመስ ከተማ ከመሆኑ ጋር ተያይዞ የሴቶች ጉልበት የመፈለግ በሴቶች ትዳር የማደግ የሚፈልግ ቤተሰብ አለና ከዚህ አስተሳሰብ እንዴት ነበር ይወጣቸው? ወላጆች ልጆቻቸው ላይ በጣም መስራት አለባቸው። ትምህርት ቤት ላክን አይደለም መሰረቱ። መሰረቱ ልጆች ቤት ውስጥ በአግባቡ ማጥናት፣ መጽሀፍትን ማቅረብ፣ ማገዝ፣ በትምህርት ደረጃ የት ደረጃ እንዳሉ ክትትል ማድረግ፣ መምህራን የመጠየቅ እነዚህ በጣም አስፈላጊ ና መሰረታዊ ናቸው። ይህን ውጤት ያገኘ ነው። ለልጆቻችን ሁልጊዜ ክትትልና ቁጥጥር በማድረግና የስራ ጫና ባለመፍጠር ነው። ስለዚህ ይህንን ማህበረሰቡ ተገንዝቦ ልጆቹ ላይ ስራ መስራት አለ። መውለድ ብቻ ያው ግብ ስላል አደለም። ቤተሰቡ በቀለም ቀንድነት አይታማም። ከስድስት እህትና ወንድሞች አራቱ የዩኒቨርሲቲ ደጅ ረግጠዋል። ሁለቱ ደግሞ በመጀመሪያና በመሰናዱ ትምህርት ላይ ይገኛሉ። በግብርናው ዘርፍ የመጀመሪያ ዲግሪ ያላቸው አቶ ግርማ ትምህርታቸውን የመቀጠል ጥልቅ ፍላጎት ቢኖራቸውም የትኩረት አቅጣ ያመጣጫቸውን ወደ ልጆቻቸው ለማድረግ ያስገደዳቸውን እውነት እንዲህ ይገልጹታል። ለእኔ ጊዜ ስመለከት የልጆችን ጊዜ መግፋት የለብኝ። ምክንያቱም በግሌ ነው የተማርኩት ያለ ልጆችን ላይ ኢንቨስት ማድረግ አለብኝ። ስራ በተለይ ሶስቱ ልጆች ናርዶስን ጨምሮ ዩኒቨርሲቲ በነበሩበት ጊዜ በጣም ይከብደ ነበረ ለማስተማር። ምክንያቱም የእኔ ደሞወዝ ወደ ሶስት ተከፍሎ ወደ ልጆች ይሄዳል። በባለቤቴ ገንዘብ ብቻ ነበር የምንተዳደረው። የእኔ ትምህርት አለመቀጠል በልጆቼ ስኬት ይካካሳል ይላሉ አቶ ግርማ። በሁሉም በጣም ጠንካራ ሆኖ እንዲወጡ ወንዶችም ሴቶችም ስራ ሰርተናል። ፈጣሪ የናመሰግነው ለግሌ ያስቀመጥኩት ጥሪት የለኝ። ጥሪቴን በሙሉ ኢንቨስት ያደረኩት ልጆች ላይ ነው። የሲቪል ኢንጂነሪንግ ተመራቂውና የናርዶስ ታላቅ ወንድም ኪሩቤል ግርማ እንደሚለው በጋራ የገነቡ ጥረት የጋራ ፍሬ እያፈራ ነው። ኖርዶስ ጋር ታናሽ ቴ እንደመሆነ ከሰባተኛ ክፍል በኋላ አብረን የተማርነው ቤት ውስጥ በሚኖረው ጥናት አብረን እናጠናለን። የስራ ክፍላችንም እኩል ተከፋፈል ነበር የሚሰራው። እሷ ብቻዋን ጫና እንደርስባት አላደርግ አላደርግም ነበረ። የቤት ስራ አብረን እንሰራለን፣ የሚቸግራትን እንረዳዳለን። እሷም እንደዛው ማለት ነው። ድሮም ጠብቃት ነበረ፣ አሁንም እንደዛው እንደጠበቅኩት ያገኛል። ታናሽ ወንድሟ ልዑል ግርማ ደግሞ ያለመስዋዕትነት ጣፋጩን ፍሬ መቅሰብ እንደማይቻል ከህቴ ተምሬያለሁ ይላል። ከሷ ስርክ በጣም ነገሮች የምትሸወድ አይነት ነገር አይደለችም። ለአላማዋ በጣም ቆርጣ ተነስታ ይህ ደርሳለች ና እኔም እሱን ነገር አይባታለሁ እዛ ታርጌት ላይ ለመድረስ የሚከፈል መስዋዕትነት አለ ና እሱን ደግሞ ከእሷ ተምር ያለኔ እኔ ሲቪል ኢንጂነሪንግ ነው የማረው ባህርዳር ዩኒቨርሲቲ አምስተኛ ዓመት ነው የሚሆነ። እሷ በማዕረግ ተመርቃለች። አንተም በማዕረግ እንጠብቅም በማዕረግ እንኳ ለህን እንችላለን። ናርዶስም የቤተሰቦቿን ድጋፍ በትልቁ ታወሳለች። የመምህራኖቿን ውለታ በአክብሮት ትዘክራለች ቤተሰቦቼ በጣም ከመጀመሪያው ጀምሮ ገና እዚህ ትምህርት መግባት ሳስብ ጀምሮ የእነሱ ድጋፍ ነው ከመጀመሪያው እስከ መጨረሻ የእነሱ እገዛ ነው ያደረሰ እና አስተማሪዎቼም በጣም ጥሩ አስተማሪዎች ነበሩ በእያንዳንዱ ነገር ከመጀመሪያው ጀምረው ጥሩ ደግፈው ነው በልጄ ሁሉ የኮራለሁ ገና ብዙ ጠብቃለሁ እህቴ በጣም ጠንካራ ሀኪም እንደምትሆኚ በጣም እርግጠኛ ነኝ ወደፊት ደግሞ ከዚህ የተሻለ እንደምትሆኚ ተማመናለሁኝ እግዚአብሔር ከአንቺ ጋር ይሆንላለሁ የተማርኩትን ለማስከበር ቅንነት ከቻልኩት እግዚአብሔር በረዳኝ መጠን ለህብረተሰቡ ለማገልገል በምችለው ልክ እሱን ለማድረግ ነው መሞከረው። የመንግስት ሆስፒታል ነው የምንቀጠረው። መንግስት ሆስፒታል ሁሉም አይነት ህብረተሰብ ይመጣል። በተለይ የዝምነታ ከማይችሉ አቅማቸው የደከመ ሰዎች አብዛኛውን የመንግስት ሆስፒታል ነው የሚመጡት እና እግዚአብሔር በረዳኝ መልኩ ህብረተሰቡን ለማገልገል ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። አድማጮቻችን አሁን ደግሞ አጫጭር የስፖርት ዜናዎችን የምንሰማበት ሰዓት ነው። ኢትዮጵያዊው ሹራ ቂጣታ በትናንትናው ዕለት በተደረገው የለንደን ማራቶን ባለድል ሆኗል። ሌላኛው የሀገሩ ልጅ ቀነኒሳ በቀለ በውድድሩ እንደማይሳተፍ በዋዜማው ማስታወቁን ተከትሎ የዚህ ውድድር አሸናፊ ይሆናል ተብሎ የተጠበቀው ኬንያዊው የተከታታይ ድሎች ባለቤት ኤልዩድ ኬፕቹጌ ነበረ። ሆኖም የ24 ዓመቱ ሹራ የውድድሩ ግርምት ሆኗል። ሁለት ሰዓት ከ ከአምስት ደቂቃ ከ41 ሰከንድ በሆነ ሰዓት ኬንያዊውን ቪንሰንት ኪፕቹምባን አስከትሎ አሸንፏል። እሱ ብቻ አይደለም። የሀገሩ ልጆች የሆኑት ሲሳይ ለማ፣ ሞስነት ገረመው፣ ሙሌዋ ሲሁንና ታምራት ቶላ ከሶስተኛ እስከ ስድስተኛ ደረጃ ያለውን ስፍራ በመያዝ ተከታትሎ ገብተዋል። የለንደን ቀዝቃዛ አየር ሁኔታ ውድድሩን ፈታኝ እንዳደረገው ተጠቁሟል። ከ2013 የጎረገሰውያን ዘመን ወዲህ ለመጀመሪያ ጊዜ ሳያሸንፍ የቀረው የ35 ዓመቱ ኤሊዩድ ኪፕቹጌ በቅዝቃዜው ምክንያት ጆሮ መደፈኑንና የኋላ የኋላ ደግሞ እንዳይንቀሳቀስ ወዳገደው ሕመም ስሜት ማደጉ ሊጉን በምክንያትነት አቅርቧል። ከዛሬ ሁለት ዓመት በተደረገው የለንደን ማራቶን ላይ ሁለተኛ ወጥቶ የነበረው ሹራ በበኩሉ ለአሁኑ ድሉ በውድድሩ ላይ እንደማይሳተፍ በመጨረሻው ሰዓት ያስታወቀው ቀነኒሳ በቀለ አስተዋጽኦ እንዳበረከተ ተናግረዋል። ቀነኒሳንም አመስግኗል። ቀነኒሳ ለዚህ ውድድር ሲያግዘ የነበረ እንዴት መሮጥ እንዳለብኝም መክሮኛል ማለቱን ሮይተርስ ዘግበዋል። ከተሳተፈባቸው 13 ማራቶኖች የ12ቱን በድል ያጠናቀቀው ኪፕቹጌ በበኩሉ መሸነፉን በጸጋ መቀበሉን በትዊተር ገጹ አስታውቀው ወደ ውድድሩ ግን እንደሚመለስ ተናግረዋል። በዚህ ዕለት ቀደም ብሎ በተደረገው የሴቶች ማራቶን ውድድር ኬንያዊቷ ብሪጊድ ኮስጌ 2 ሰዓት ከ18 ደቂቃ ከ58 ሰከንድ በሆነ ጊዜ አሸንፋለች። አሜሪካዊቷ ሳራ ሃል ሁለተኛ፣ ኬንያዊቷ ሳራ ቺፒንጊቴች ደግሞ ሦስተኛ ደረጃን ተቆናጣለች። የዘንድሮው የለንደን ማራቶን ሊከናወን ቀጠሮ የተያዘለት በሚያዝያ ወር ላይ ነበረ። ኮቪድ-19 ሁኔታዎችን በመቀያየሩ ወደ ጎረጎሰውያኑ ጥቅምት ተገፍቷል። ለወትሮው በሺዎች የሚቆጠሩ ተሳታፊዎችን ይዞ በጎዳናዎች ላይ ይደረግ የነበረ ውድድር ዘንድሮ ሴንት ጄምስ የተሰኘውን የከተማዋ መናፈሻ ሀያ ጊዜ በመዞር ተፈጽሟል። አርባ ሺህ ተሳታፊዎች በመረጡት ስፍራ በያሉበት በርቀት ሮጠዋል። ውድድሩን በመጨረሳቸው ኦፊሳላዊ ሜዳሊያ የሚቀበላሉ። የሚያዝያ ውድድር በመሰረዙ ምክንያት ኢኮኖሚያዊ ችግር ለገጠማቸው ግብረሰናይ ድርጅቶችም በሚሊዮኖች የሚቆጠር ገንዘብ ይሰበሰባል ተብሏል። እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም መሰናዶውን በመምራት ኤልያስ አስማሬ ደግሞ በማቀናበር አብረናችሁ አምሽተናል ትዝታ በላቸው ዋና አዘጋጅዋ ናት። የነገ ሰው ይበለን። መልካም ምሽት። Tell the so